የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 56 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ረቡዕ ጥር 24 2015 ዓ ም ዝግጅታችን ጀመረ። በኢትዮጵያ ኦሮሚያ ክልል አንድ የቻይና ዜጋ በታጣቂዎች መገደሉን የክልሉ መንግስት አረጋገጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የጠቅላይ ሚኒስትር አብይ አህመድን መግለጫ ተቃወመ። በአስቸኳይ እርምጃ እንዲደረግበትም ያስፈልገዋል ብሏል። ሰላም፣ ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የጅቡቲ የኢትዮጵያና የኬንያ መሪዎች የአልሸባብ ተዋጊዎች ከአጎራባቿ ሶማሊያ በማስወጣቱ ዘመቻ በመሳተፍ ለማሰስና ለመደምሰስ መስማማታቸውን ዛሬ ረቡዕ አስታውቀዋል። የመሪዎቹ ውሳኔ የመጣው የሶማሊያ ፌዴራል መንግስት በአልቃይዳ በሚደገፈው የአልሸባብ ቡድን ላይ ባለፉት ጥቂት ወራት ያደረገውን የተጠናከረ ጥቃት ተከትሎ መሆኑ ተመልክተዋል። የሶማሊያ መንግስት በዩናይትድ ስቴትስ ጦር ከሚደገፉ የሶማሊያ የጎሳ ሚሊሻና ኃይሎች ጋር በመተባበር በፌዴራሉ መንግስት ቁጥጥር ስር የነበሩ በማዕከላዊ ሶማሊያ በርካታ ከተሞችና መንደሮችን ማስመለሱን የሮይተርስ ዘገባ አመልክተዋል። የኬንያ ፕሬዝደንት ዊልያም ሩቶ፣ የጅቡቲ ፕሬዝደንት ኢስማኤል ኦመር ጎሌና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከሶማሊያው አቻቸው ፕሬዝደንት ሐሰን ሼህ ማህሙድ ጋር በመሆን አልሸባብን ለማድከም የሚወሰዱ እርምጃዎችን ለመገምገም በሶማሊያ ዋና ከተማ ሞቃዲሾ መሰብሰባቸው ተመልክተዋል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ከ41 ዓለም አቀፍና አገር አቀፍ አጋሮች ጋር በመሆን እንደ ኤሮፓ አቆጣጠር በ2023 በሱዳን ለሚገኙ 9000 ስደተኞች የሚያስፈልገውን የ500 ሚሊዮን ዶላር የገንዘብ ድጋፍ ተማጽኖ ከትናንት ማክሰኞ ጥር 23 2015 ዓ ም ጀምሮ ይፋ ማድረጉን የመንግስታቱ ድርጅት ረዳት ቃል አቀባይ አስታውቀዋል። የተባበሩት መንግስታት ድርጅት ረዳት ቃል አቀባይ ፋራሃን ሀቅ ለሪፖርተሮች በሰጡት መግለጫቸው እርዳታው የህይወት አድን ድጋፍን ለማድረስ ያለመና እንዲሁም በሰብአዊና የልማት ተዋናያዎች መካከል መሠረታዊና የተቀናጁ ግንኙነቶች እንዲኖሩ ዘላቂ መፍትሄዎችን ለማምጣት መሆኑን ተናግረዋል። ሐቅ ጨምረው ኤጀንሲው ሱዳን በአፍሪካ ሁለተኛዋ የፖለቲካ ጥገኞችን ተቀባያዋ አገር ስትሆን ከደቡብ ሱዳን፣ ኤርትራ፣ ኢትዮጵያ፣ መካከለኛው አፍሪካ ሪፐብሊክ፣ ቻድ፣ ሶሪያ፣ የመንና ከሌሎች አገሮች የመጡ ወደ 1.1 ሚሊዮን የሚሆኑ ፍልሰተኞችን ታስተናግዳለች ብለዋል። የሮማው ካቶሊክ ሊቀ ጳጳስ አቡነ ፍራንሲስ በዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ለሚገኙ ቁጥራቸው ከአንድ ሚሊዮን በላይ ለተገመቱ አማኞች ዛሬ ረቡዕ ባሰሙት ንግግር ሰዎች ከማዕድን በላይ የበለጸጉ መሆናቸውን ገልጸው ለኮንጎ ዜጎችም የሰላምና የይቅርታ መልእክታቸውን አስተላልፈዋል። በኮንጎና ደቡብ ሱዳን የሚያደርጉትን የስድስት ቀናት ጉብኝታቸውን ትናንት ማክሰኞ የጀመሩት አቡነ ፍራንሲስ በአፍሪካ የግጭት መንስኤ ነው ያሉትን የስስት መርዝ ብለው የጠሩት እንዲቆም ጠይቀዋል። በተለይም የበለጸገው ዓለም ከምድር በታች ካሉት ማዕድኖች በላይ ሰዎች የተከበሩ መሆናቸውን መገንዘብ ይኖርባቸዋል ሲሉም ሊቀ ጳጳሱ አሳስበዋል። እጃችሁን ከዲሞክራቲክ ሪፐብሊክ ኮንጎ ላይ አንሱ፣ እጃችሁን ከአፍሪካ ላይ አንሱ፣ አፍሪካን ማነቃችሁን አቁሙ። አፍሪካ የማዕድን የሚዘረፍባት የምትበዘበዝ መሬት አይደለችም ያሉት ፍራንሲስ የአፍሪካ መሬቶች በአጠቃላይም ጠቅላላው የአፍሪካ አህጉር አሁን ድረስ የተለያዩ መልኮች ላሏቸው ብዝበዛዎች መጋለጣቸው አሳዛኝ ነው ሲሉም ተናግረዋል። ሊቀ ጳጳሱ ምዕመናኑና የኮንጎ ዜጎችም ዲሞክራቲክ ሪፐብሊክ ኮንጎን ለአስርተ ዓመታት ሲያውኩ ለነበሩት ሁሉ ይቅርታ እንዲያደርጉና የምህረት ልብ እንዲኖራቸው አሳስበዋል። ልባችንን ከቂምና ጠላትነት፣ ከቁጣና ከቂም በቀል ማጽዳት ምንኛ መልካም ነገር ነው ብለዋል። ፍራንሲስ የ86 ዓመቱ አቡነ ፍራንሲስ የዲሞክራቲክ ሪፐብሊክ ኮንጎ ጉብኝት እንደ ኤሮፓ አቆጣጠር በ1985 አቡነ ጆን ፖል ሁለተኛ ካደረጉት ጉብኝት ቀጥሎ የመጀመሪያው መሆኑ ተነግረዋል። ለሊቀ ጳጳሱ ተለይታ በተዘጋጀችው ልዩ ተሽከርካሪ ከኪንሻሳው የናዶሎ አውሮፕላን ማረፊያ የወጡትን የሮማ ካቶሊክ ቤተ ክርስቲያን መሪ በሺዎች የሚቆጠሩ አፍቃሪዎቻቸው የተቀበሏቸው ሲሆን ብዙዎቹም ሴቶች በአቡነ ፍራንሲስ ምስል ያጌጡ ልብሶችን ለብሰው ታይተዋል። 95 ሚሊዮን ከሚገመተው የኮንጎ ሕዝብ ቢያንስ ግማሽ ያህሉ የካቶሊክ እምነት ተከታይ መሆኑም ተገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ስፔን በአፍሪካ ወሰን አቅራቢያ ከሚገኙ የካነሪ ደሴቶች ባህር ላይ ተሰናክለው ከቆሙ ሶስት ጀልባዎች ውስጥ 171 ፍልሰተኞችን ማትረፏን አስታወቀች። የስፔን የባህር ጠረፍ ጠባቂዎች ሁለት ሴቶችን ጨምሮ 55 የሚሆኑትን ፍልሰተኞችን በስፔን ግሪን ካናሪያ ወደሚገኘው ወደ አርግዊንግዊን ደሴቶች ያጓጓዛቸው መሆኑ ተነግሯል። ሁሉም በመልካም ጤንነት ሁኔታ ላይ መሆናቸውን የቀጠናው የቀይ መስቀል ኃላፊ አንቶኒዮ ሮድሪጌዝ በሰጡት መግለጫ አስታውቀዋል። ሌሎች ሁለት ጀልባዎች ላይ የነበሩት ሦስት ህጻናትን ጨምሮ 99 ወንዶችና 14 ሴቶች የነበረበት ጀልባ ከተገኘ በኋላም ሌላኛዋ የስፔኑ የባህር ጠረፍ ጠባቂ መርከብ ከሳራ በታች የመጡ 116 ፍልሰተኞችን ወደ ፋርቴን ቬንቱራ ደሴት ማጓጓዣ ተመልክተዋል። በየዓመቱ በሺዎች የሚቆጠሩ ሰዎች የተሻለ ህይወት ፍለጋ ከሰሜን አፍሪካ ተነስተው አደገኛውን ጉዞ በማድረግ ወደ አውሮፓ ለመግባት እንደሚሞክሩ በዘገባው ተጠቅሷል። እስካለፈው ጥር ወር አጋማች ድረስ በድምሩ 371 ፍልሰተኞች በጀልባ የካነሪ ደሴቶችን ማቋረጣቸው የስፔን የአገር ውስጥ ሚኒስቴር ያወጣው መረጃ አመልክተዋል። እንደ አውሮፓ አቆጣጠር በ2022 15682 ፍልሰተኞች ካነሪ ደሴቶች መድረሳቸው ሲነገር፣ ይህ ቀደም ሲል እንደ አውሮፓ አቆጣጠር 2021 ከነበረው በ29.7 ከመቶ መቀነሱም ተመልክተዋል። ፓኪስታን ውስጥ በሰሜን የአገሪቱ ክፍል በሚገኝ አንድ መስጊድ ውስጥ ባለፈው ሰኞ በደረሰ የአጥፍቶ ጠፊ የቦምብ ፍንዳታ ከሕንፃው ፍርስራሾች ውስጥ በሕይወት የተረፉ ሰዎችን የማፈላለጉ ሥራ መጠናቀቁን የአገሪቱ ባለሥልጣናት ዛሬ አስታወቁ። ትኩረቱ ወደ ጽዳት መዞሩን የገለጹት ባለሥልጣናት የሟቾች ቁጥርም ባለፈው ሰኞ ከተገለጸበት 42 ሰው ዛሬ ረቡዕ ወደ 101 ሰዎች ከፍ ማለቱን አስታውቀዋል። በአደጋው የቆሰሉት ሰዎች 150 እንደሚደርሱም ተነግረዋል። እስካሁን ለፍንዳታው ኃላፊነቱን የወሰደ ወገን የሌለ ሲሆን የፓኪስታኑ ታሊባን ለአሜሪካ ድምፅ የላከውን ጨምሮ ባወጣው መግለጫ በሰኞ ፍንዳታ እጁ እንደሌለበት ማስታወቁ ይታወሳል። ብሪታንያ ውስጥ የሥራ ሁኔታና የደሞዝ ክፍያን አስመልክቶ ከተነሳ ውዝግብ ጋር በተያያዘ ከግማሽ ሚሊየን በላይ የሚቆጠሩ ሰራተኞች ዛሬ የሥራ ማቆም አድማ አድርገዋል። የመንግሥት ሲቪል ሰራተኞች፣ የአውቶብስና የባቡር ነጂዎች የዩኒቨርሲቲ መምህራንና ሰራተኞች ዛሬ ረቡ ከስራ ገበታቸው በመቅረት በአስር ዓመታት ውስጥ ትልቁና የተቀናጀ ነው የተባለውን የስራ ማቆም አድማ ማድረጋቸው ተነግረዋል። የስራ ማቆም አድማው መጠነ ሰፊ አገልግሎት መስተጓጎሎችን ያስከተለ ሲሆን በሺዎች የሚቆጠሩ ትምህርት ቤቶች መዘጋታቸው፣ የምድር ባቡር አገልግሎቶችን ማቋረጣቸውና በአውሮፕላን ማረፊያዎችም መዘግየቶች የሚጠበቁ መሆናቸው ተዘግበዋል። ለአስርት ዓመታት ምንም ለውጥ ሳያሳይ የቆየው የደሞዝ ክፍያ እየጨመረ ከመጣው የዋጋ ግሽበት ጋር የማይጣጣም መሆኑን የሚከራከሩት የሰራተኛ ማህበራት መንግስት የተሻለ ክፍያ እንዲሰጥ በመጠየቅ የሚያደርጉትን ግፊት መጨመራቸው ተመልክተዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ረቡዕ ጥር 24 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፉ ይገኛሉ። እስከ ምሽቱ አራሳ ድረስ አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደሆነው የአበይር ዘገባችንን እንለፍ። በኢትዮጵያ የኦሮሚያ ክልል አንድ የቻይና ዜጋ በታጣቂዎች መገደሉን የክልሉ መንግስት አረጋገጠ። አንድ ቻይናዊ ግለሰብ ማንነታቸው ባልታወቁም ታጣቂዎች በጥይት መገደሉን በኢትዮጵያ የሚገኘው የቻይና ኤምባሲ ማክሰኞ ዕለት መግለጹ ይታወቃል። ስለ ጥቃቱ የጠየቅናቸው የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገብረ ጉራቻ በተፈጸመ ጥቃት አንድ ቻይናዊ መገደሉን አረጋግጠው ለጥቃቱ መንግስት በሽብርተኝነት የፈረ ና ሸኔ ብሎ የሚጠራውን ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለውን ታጣቂ ቡድን ተጠያቂ አድርገዋል። ከዚህ ቀደም የሚቀርቡበትን መሰል ውንጀላዎች ያስተባበለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በመንግስት ሸኔ የሚባለው ቡድን ስለ ውንጀላው እስካሁን ምላሽ አልሰጠም። ኬኔዲ አባተ ተጨማሪ አለው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ጥቃቱን በተመለከተ ለአሜሪካ ድምፅ በጽሁፍ በሰጡት ምላሽ ድርጊቱን የፈጸመው አሸባሪው ሸኔ ሲሆን በዚህም አንድ ቻይናዊ ተገድሏል፣ አንድ ኢትዮጵያዊ ደግሞ በሽብር ቡድኑ ታፍኖ ተወስዷል ብለዋል። መንግስት በሽብር ቡድኑ ላይ የተጠናከረ እርምጃ መውሰዱን አጠናክሮ ቀጥሏል ሲሉም አክለዋል። ከአዲስ አበባ 160 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ስር በምትገኘው ገብረ ጉራቻ ከተማ ታጣቂዎች ባደረሱት ጥቃት ዘጠኝ ቻይናውያን መጎዳታቸውንና ከመካከላቸው አንዱ ህይወቱ ማለፉን አዲስ አበባ የሚገኘው የቻይና ኤምባሲ ትናንት ማስታወቁ ይታወሳል። ኤምባሲው ትናንት ባወጣው መግለጫ ሰኞ ጥር 22 2015 ዓ.ም ዓ ምሽት በዘጠኝ የቻይና ዜጎች ላይ ጥቃት መድረሱን ገልጾ እንዳለመታደል ሆኖ ከመካከላቸው አንዱ በጥይት ተመቶ ህይወቱ አልፏል ብሏል። ኤምባሲው ስለ ጥቃቱ ፈጻሚዎች ማንነት በመግለጫው አልጠቀሰም። የክልሉ መንግስት ግን ሸኔ ሲል የጠራውን ታጣቂ ቡድን ተጠያቂ አድርጓል። ከዚህ ቀደም የሚቀርቡበትን መሰል ውንጀላዎች ያስተባበለው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን በዚህ ጉዳይ ላይ እስካሁን ያለው ነገር የለም። የቻይና ኤምባሲ በትናንቱ መግለጫው በኦሮሚያና በሌሎች ክልሎች አዋሳኝ አካባቢዎች በታጠቁ ኃይሎች ጥቃቶች፣ አፈናና ዝርፊያዎች በተደጋጋሚ ይፈጸማሉ፣ ይህም ከፍተኛ የደህንነት ስጋት የሚፈጥር ነው ብሏል። ኤምባሲው አክሎም በኢትዮጵያ የሚገኙ የቻይና ዜጎችና ተቋማት ከቸልተኝነት ርቀው ራሳቸው ስጋታቸውን ነቅተው እንዲጠብቁ ጠንካራ የጸጥታ ግንዛቤ እንዲኖራቸው፣ ከፍተኛ ስጋት ካለባቸው አካባቢዎች እንዲርቁ፣ እንዲሁም ስጋት ወዳለባቸው አካባቢዎች እንዳይጓዙና እነዚህን አካባቢዎች አቋርጠው እንዳያልፉ ሲል መልእክት አስተላልፏል። በተያያዘ ባለፈው ሳምንት ማንነታቸው ያልታወቁ ታጣቂዎች በኦሮሚያ ክልል የሚገኘው የናይጄሪያው ዳንጎት የሲሚንቶ ፋብሪካ ሰራተኞችን ለአጭር ጊዜ አፍነው ወስደው እንደነበር ሮይተርስ ዘግቧል። ታፍነው ተወስደው የነበሩት የፋብሪካው ሰራተኞች ኋላ ላይ ምንም ጉዳት ሳይደርስባቸው መለቀቃቸውን የኩባንያው ቃል አቀባይ ሰኞ ዕለት በኢሜይል በላከው መግለጫ ማስታወቁንም ዘገባው አክሏል። ምንም እንኳን የሰሜን ኢትዮጵያው ጦርነት በሰላም ስምምነት ወደ ፍጻሜው ቢያመራም በኦሮሚያ ክልል ባሉ አንዳንድ አካባቢዎች የቀጠለው አለመረጋጋት የተለያዩ ሰብአዊ ቀውሶችን እያስከተለ መሆኑ እንደሚያሳስባቸው ዩናይትድ ስቴትስን ጨምሮ የተለያዩ አካላት መግለጻቸው ይታወቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከሳምንት በፊት ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ካነሷቸው ነጥቦች አንዱ በኦሮሚያ ክልል እየታየ ያለው አለመረጋጋት እንዲቆም ማስቻል የሚል እንደሆነ መስሪያ ቤታቸው በወቅቱ ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻም ኢትዮጵያን በሚመለከት በቅርቡ ባወጣው የሁኔታ ሪፖርት በኦሮሚያ ክልል የቀጠለው የጸጥታ ችግር በሰላማዊ ሰዎች ላይ የሚደርሰውን ጉዳትና የሰብአዊ ፍላጎቶችን እያባባሰ ነው ማለቱ ይታወሳል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የጠቅላይ ሚኒስትር አብይ አህመድ መግለጫን ተቃወመ፣ አስቸኳይ የሆነ የእርምት እርምጃም ያስፈልገዋል አለ። ጠቅላይ ሚኒስትር አብይ አህመድ ትላንት ለሚኒስትሮችና ለካቢኔዎቻቸው በሰጡት የወቅታዊ ጉዳይ ማብራሪያ ላይ ቤተክርስቲያኒቱ ያለችበትን ሁኔታ አንስተው ሲያብራሩ ጉዳዩ ቀላል መሆኑን ጠቅሰው ሁለቱ ቡድኖች በንግግር እንዲፈቱ ጠይቀዋል። ከዚሁ ጋር በተያያዘ በዋሽንግተን ዲሲ የሚገኙ የእምነቱ አባቶች ልጆችና ምእመናን ዛሬ ሰላማዊ ሰልፍ አካሂደዋል። ሀብታሙ ስዩም ነው የተከታተለው። ሲኖዶሱ ጠቅላይ ሚኒስትር አብይ አህመድ ትናንት ለሚኒስትሮችና ለካቢኔዎቻቸው በሰጡት የወቅታዊ ጉዳይ ማብራሪያን በተመለከተ ዛሬ አስቸኳይ ስብሰባ አድርጎ መግለጫ ወጣ ሲሆን መግለጫውን በጽሑፍ ያነበቡት የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ብጽ ዶክተር አቡነ ጴጥሮስ መንግሥት በቤተ ክርስቲያናችን የተፈጠረውን ሃይማኖታዊና ቀኖናዊ ጥሰትን በተመለከተ ቤተክርስቲያን የሰጠችውን ሲነዶሳዊ ውሳኔ ሊያመጣ የሚችለውን ውጤት አቅልለው በአሁኑ ወቅት በኦርቶዶክስ ቤተ ክርስቲያን የተፈጠረው ጉዳይ በጣም ቀላል ነው በማለት ያዩበት መንገድ የሁኔታውን አሳሳቢነት ግንዛቤ ውስጥ ያስገባ አይደለም ብለዋል። ይህ አገላለጥ በቤተ ክርስቲያን አስተምህሮ ውስጥ ጣልቃ እንደ መግባትና ቤተ ክርስቲያናችንን የምታስተላልፋቸውን ሃይማኖታዊና ቀኖናዊ ውሳኔዎች ያላቸውን ውጤቶች ወደ ጎን የተወ መሆኑን ቤተክርስቲያን ታምናለች። በህግ እውቅና የተሰጣትን ቤተክርስቲያንና በህጋዊቷ ቤተክርስቲያን ላይ በህገ ወጥ መንገድ የተነሱትን ህገ ወጥ ቡድኖች በአቻ እይታ ተመልክተው ሊወያዩ ይገባል በማለት የሰጡት ማብራሪያ ህገወጥነትን የሚያበረታታ ለህጋዊ ተቋማት መንግስት ያለበትን የመጠበቅና ዋስትና የመስጠት ኃላፊነትን ወደ ጎን ያደረገ ህጋዊ ሰውነት ያላቸው ተቋማት በህገ ወጥ ቡድኖች እንዲታመሱና እንዲተራመሱ ይሁንታ የሚሰጥ ህግንና የቤተክርስቲያንን ጥንታዊና ታሪካዊ የሀገር ባለውለታነት ያላገናዘበ ማብራሪያ በመሆኑ ሊታረም የሚገባ መሆኑን ቅዱስ ሲኖዶስ በጽኑ ያምናል። ጠቅላይ ሚኒስትሩ ብልጽግና ፓርቲ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድጋፍ እንደማያደርግ ተደርጎ የሚወራው ነገር ተገቢ ያለ መሆኑን ጠቅሰው ከዚህ ቀደም በነበሩት መንግስታት ያልተሰጡ ድጋፎች እንደተሰጡ አስታውሰዋል። ከዚህ ውስጥ ለሁለት ተከፍሎ የነበረውን ሲኖዶስ ማስታረቃቸውን፣ የቤተ ክርስቲያኗን ሕንፃ ማስመለሳቸውን ገልጸዋል። መንግሥት አጠቃላይ የሃይማኖት ተቋማትን ይደግፋል። ታክስ አይቀበላቸውም። ሱቅ ቤት ሲከፍቱ ግብር ያስገብራቸውም ብቻ ሳይሆን መሬት በነፃ በስፋት በካርታ ያቀርብላቸዋል። በሊዝ አይደለም። ለምንድን ነው ያን የሚያደርገው? ተቋማቱ ለሀገር በጣም አስፈላጊ ስለሆነ ተቋማቱ ከዘር ከፖለቲካ ከሌብነት የጸዱ ሆነው ዜጎችን በዛ መንገድ ቢያንጹ ጠቃሚ ስለሆነ በአረቡ ዓለም ቸርች እንዲኖር፣ ቀድሞ የነበረው ላሊበላ እንዲታደስ፣ የተወረሰ ሕንፃ እንዲመለስ፣ መሬት በስፋት እንዲሰጥ፣ ሁለቱ ሲኖዶሶች እንዲታረቁ፣ ሌሎች አሁንም አልዘረዝራቸውን ድጋፎች ሁሉ የኢትዮጵያ መንግስት ሲያደርግ የነበረው የተቋሙን አስፈላጊነት ከልብ ስለሚያምን አሁን ደርሶ ሰው ኦርቶዶክስን አልፈለጋችሁም አልደገፋችሁም ብሎ የፖለቲካ አጀንዳ ማድረግ አይችልም። በየትኛውም የታሪክ መዝገብ ቢያገላብጥ የብልጽግናን ያክል ሃይማኖት ተቋማት የደገፈ አብሮ የቆመ መንግስት ሊያገኝ አይችልም። የንጉሶቹ ሌላ ጉዳይ። ሲኖዶሱ ባወጣው በዛሬ መግለጫው ለጠቅላይ ሚኒስትሩ ለዚህ አድራጎታቸው በወቅቱ በእውቅና ሽልማት አጅባ ማመስገኗን አስታውሶ አሁኑ በአሁኑ ሰዓት በቤተ ክርስቲያኒቱ ላይ የደረሰው ግን ከዚህ የተለየ ነው ብሎታል። ጠቅላይ ሚኒስትሩ ጉዳዩ ሃይማኖታዊ የመሆኑን ሁለቱም ወገኖች በአንድ ላይ ሆነው እንዲነጋገሩ መክረው በዚህ ጉዳይ ላይ የካቢኔ አባሎቻቸው ጣልቃ እንዳይገቡ ማሳሰቢያ ሰጥተዋል። እዚህ ያላቸው የካቢኔ አባላት አንዳችሁ በዚህ ጉዳይ እጃችሁ ማስገባት አይፈቀድላችሁም። አንዳችሁ አንድ ሰው እጁ እንዳያስገባ በዚህ ጉዳይ እንደ ተቋም ከመንግስት ጋር ተጋግዘን አንድነታችን እንጠብቃለን ካሉና መንግስት የሚያደርገው ነገር ካለ በጣም ዝግጁ ነን። በተናጠል ግን በዘር እየደወልክ በሰፈር እየደወልክ በምናምን እየደወልክ የሚደረግ ጫወታ ኢትዮጵያን ስለማይጠቅም ስለሚጎዳን እኛም እጃችን እንሰበስባለን። ለእነሱም ማዘዝ ባንችል ምክራችን እንደ አባ ማቲያስ ሆናችሁ ትታችሁ ሰክናችሁ ተመካክራችሁ ችግራችሁ ብትፈቱ አንድ ብትሆኑ ይሻላል። አንድ ባይሆኑስ ሁለቱን ግሩፖች ይጎዳሉ። የሚያተርፍ ግሩፕ የለም። በዚህ አብሮ ለብዙ ዘመናት የኖረ ሰው ችግሩን ተነጋግሮ ፈቶ ተጠናክሮ መቀጠል ሲገባው መነጋገር ባለመፈለግና በእል ቢበተን ሁለቱም ተጎጂ ነው። ጥቅም የለውም። ወደዛ እንዳይሄድ የእኛ ፍላጎት በምክክር በንግግር ችግራቸውን ፈተው እንዲቀጥሉ ነው። እንደ መንግስት ግን የትኛው መንግስት አድርጎ የማያቃቸውን ድጋፎች አርገናል። እንደ መንግስት ግን ጣልቃ ገብተን በየትኛውም ሃይማኖት ተቋም ውስጥ እንትናን መሾም አለብህ እንትናን መጣል አለብህ አንልም። እናቃለን፣ አባቶችም ያውቃሉ። በነበሩ ሹመቶች ውስጥ መንግስት ሳያዝ የሚሾም ሰው አልነበረም። ስም ተሰጥቶ መንግስት የሚፈልጋቸው ሰዎች ይሾሙ ነበር። እኛ ሹመት ውስጥ አንገባም። የእኛ ምንር የተለየ አባትም የለም። ሁሉም አባት አባታችን ነው በጋራ ሆኖ እንዲቀጥሉ ነው የምንፈልገው። ከዚህ ውጭ ይሄን ነገር ከኮርሱ ውጭ ከትራኩ ውጭ በጣም በማራገብ የሚወሰደው ጉዳይ አሸናፊ አልቦ ሙግት ስለሆነ ጥሩ አይደለም፣ ጥሩ አይደለም፣ ወደ ውጤትም አያመጣም። በዚህ አግባብ በሰከነ መንገድ በምክክር መታየት ይኖርበታል። ሲኖዶሱ ይህ ማሳሰቢያ ተገቢ አይደለም ብሏል። የቅዱስ ሲኖዶሱን ውሳኔና የቤተክርስቲያኒቱን ሕጋዊ ሰውነት አክብረው እና የህዝብን ሰላም እና ደህንነት ለማስከበር ከፍተኛ ጥረት እያደረጉ ያሉትን በየደረጃው ያሉ የመንግስት አስፈጻሚ አካላትን ኃላፊነታቸውን እንዳይወጡ የሚያደርግና በህገ መንግስቱ ለአስፈጻሚው አካል የተሰጠውን ስልጣን የሚሽር ስልጣና ስርዓተ አልበኝነትን የሚያበረታታ የህግ የበላይነትን ጥያቄ ውስጥ የሚጥል አድራጎት በመሆኑ ይህ አድራጎት እንዲታረምና መንግስት በህገ ወጥ በህገ መንግስቱ የተጣለበትን የህግ የበላይነትና የተቋማትን ደህንነት የማረጋገጥ ህገ መንግስታዊ ኃላፊነቱን እንዲወጣ ቅዱስ ሲኖዶስ በጽኑ ያሳስባል። ጠቅላይ ሚኒስትሩ ለሰጡት ማብራሪያ በዝርዝር ምላሽ የሰጠው የሲኖዶሱ መግለጫ መንግስት በህገ መንግስቱ የተጣለበትን ኃላፊነት በመወጣት የቤተ ክርስቲያኒቱን ተቋማዊ ልዕልና፣ በሕግ የተሰጣትን መብትና ጥቅም በማስከበር ለሕገ ወጡ ድርጊት ተገቢውን ርምት በመስጠት ኃላፊነቱን እንዲወጣ ሲል ጥያቄ አቅርበዋል። ይህ የማይሆን ከሆነ ግን ከፓትርያርኩ ጀምረው ሊቃነ ጳጳሳት የቤተ ክርስቲያኒቱ አገልጋይ ካህናትና ምእመናንን ጭምር የሚሳተፉበት ሀገር አቀፍና ዓለም አቀፋዊ ሰላማዊ ሰልፍ በማካሄድ ድምፃቸውን እንደሚያሰሙ ገልጸዋል። በሌላ በኩል ዛሬ ረፋድ ላይ ጀምሮ በዋሽንግተን ዲሲና አካባቢው የሚኖሩ የኦርቶዶክስ ተዋህዶ እምነት ተከታዮች ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አክነውነዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት የተጠራው ሰልፍ አብይ አስተባባሪ ኮሚቴ በሌላ በኩል ዛሬ ረፋድ ላይ ጀምሮ በዋሽንግተን ዲሲና አካባቢው የሚኖሩ የኦርቶዶክስ ተዋህዶ እምነት ተከታዮች ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት ሰላማዊ ሰልፍ አክነውነዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት የተጠራው ሰልፍ አብይ አስተባባሪ ኮሚቴ ሊቀመንበር የሆኑት በዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ርዕሰ ሊቃናት አብርሃም ሀብተ ስላሴ ትዕይንተ ሕዝቡ የተጠራበትን ምክንያት ያስረዳሉ። ይህ ትዕይንተ ሰልፍ የተጠራበት ዋናው ምክንያት በቤተ ክርስቲያናችን ላይ እየደረሰ ያለውን ግፍና መከራ ለኢትዮጵያውያን ብሎም ደግሞ ለአሜሪካውያን፣ ለመላው ዓለም ድምፃችንን ለማሰማት ነው። በዚህ ሰልፍ ላይ በተስተጋቡ መፈክሮች ያለአግባብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጉዳይ ጣልቃ ገብቷል በሚል የኢትዮጵያ መንግሥት ተወግዘዋል። የአሁኑ ሰልፍ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጉዳዩ ላይ ማብራሪያ በሰጡበት ማግስት እየተደረገ ነው። ጠቅላይ ሚኒስትሩ የኢትዮጵያ መንግሥት ለቤተ ክርስቲያኒቱ የሚበጁ ተግባራትን ሲከውን መቆየቱን በወሱበት ንግግራቸው ቅሬታ ውስጥ የከተቱ ናቸው ባሏቸው ጉዳዮች ላይ ከሰጡት አስተያየት በተጨማሪ የተፈጠረው አለመግባባት በንግግር እንዲፈታ መጠየቃቸው ይታወሳል። ርዕሰ ሊቃናት አብርሃም ሀብተ ሥላሴ ግን የጠቅላይ ሚኒስትሩ ማብራሪያ የቤተ ክርስቲያንን ጥያቄ የመለሰ አይደለም ይላሉ። ለጥያቄያችን እኛ መልስ አላገኘንም። አባቶቻችን ሊቃነ ጳጳሳት ቅዱስ ፓትርያርኩን ጨምሮ መንግሥት ሕግ እንዲያስከብር የቤተ ክርስቲያንን መብት እንዲያስጠብቅ ብለው ጥሪ አቅርበው ነበረ። ነገር ግን ጠቅላይ ሚኒስትሩ ይህንን ኃላፊነታቸውን በመወጣት ፋንታ እንዳውም ካነጋገራቸው በቤተ ክርስቲያን ላይ የተፈጸመ ያለውን ነገር አነሳሽና ከበስተኋላ ያሉ የሚመስል ነገር ነው የተናገሩት። ሲኖዶስ አንድ ነው። ነገር ግን በአሁኑ ሰዓት ሲኖዶስን ለመክፈል ደባ የሰሩ ሊቃነ ጳጳሳት አሉ። እነሱን በሚመለከት የሾሟቸውንም 26 ኤጲስቆጶሳት በሚመለከት ቅዱስ ሲኖዶሱ እርምጃ ወስዷል፣ የሚገባውን ቀኖናዊ የሆነ እርምጃ ወስዷል። ስለዚህ ቅዱስ ሲኖዶስ ሊደራደር አይችልም ከእነዚህ ጋር። እነዚህ አጥፊዎች ናቸው። በቤተ ክርስቲያን ሕግ መሰረት ተወግዘው ተለይተዋል። በንስሐ ከመጡ እንደገና ሊቀበሏቸው ይችላሉ አባቶቻችን። ከዚህ ውጭ ግን ጠቅላይ ሚኒስትሩ የሚያደርጉት ነገር ሁሉ ተቀባይነት የለውም። ይህንን ነው የምንለው። እኛ መንፈሳዊ ዝማሪዎችና ሃይማኖታዊ ማነቃቂያዎች ታክለው የተሰሙበት የዛሬው መርሃ ግብር ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት እየተደረገ ነበረ። ይህ የሆነበት ምክንያት ደግሞ የዩናይትድ ስቴትስ መንግስት ያለውን ተጽዕኖ ፈጣሪነት ተጠቅመው በጉዳዩ ላይ እልባት እንዲገኝ እንዲያደርግ ለማሳሰብ መሆኑን ረዛ ሊቃናት አብርሃም ሀብተ ስላሴ ነግረውናል። እኛ እዚህ የዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት ውጭው ላይ የተሰበሰብ ነው። በደብዳቤ ለሚመለከታቸው ለሚስተር ሴክሬታሪ ብሊንከን እንዲሁም ለሌሎችም ለሚመለከታቸው ሁሉ ያዘጋጀነው ደብዳቤ አለ። እሱን እናቀርባለን ማለት ነው። እንዲያደርጉልን የምንፈልገው ነገር በጣም ግልጽ ነው። እንደሚታወቀው የአሜሪካ መንግስት በኢትዮጵያ መንግስት ላይ ትልቅ ተጽዕኖ አለው፣ ማድረግ ይችላል። ገንዘብ በመስጠትም መከልከልም፣ መሳሪያ መስጠትም መከልከልም፣ እንዲሁም ኢንተርናሽናል የሆነ ድጋፍ ማድረግም አለማድረግም የአሜሪካ መብት ነው እና እነሱ ይህንን ትልቅ የተጽዕኖ ችሎታቸውን ተጠቅመው ይህ መንግስት አደብ እንዲገዛ አመፀኞችን መደገፉን እንዲያቆም፣ ቤተ ክርስቲያንን ማጥቃቱን እንዲያቆም፣ በቤተ ክርስቲያን ጉዳይ ውስጥ እየገባ ችግር መፍጠሩን እንዲያቆም፣ ምእመናኑንም ካህናቱንም ማሳደዱን እንዲያቆም ለመጠየቅ ነው። የዛሬው ትዕይንተ ሰልፍ የረፋድ ክንውን ከተጠናቀቀ በኋላ ከሰዓት በኋላ ከሰዓት በኋላ ደግሞ በዩናይትድ ስቴትስ የኢትዮጵያ ኤምባሲ ፊት ለፊት ሌላ የተቃውሞ ሰልፍ እንደሚደረግ ከአስተባባሪዎች ሰምተናል ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ የቤተ ክርስቲያንን ሃይማኖታዊ ህግጋትና ቀኖና የሚያፋልስ ሊቀ ጳጳስ ወይም ኤፒስቆጶስ ከአባልነት እንደሚሰረዝ አድርገዋል ከተባሉ የኮሚቴ አባላት በጠቅላይ ሚኒስትሩም ሆነ በዛሬው የሲኖዶሱ መግለጫ ላይ ያላቸውን አስተያየት ለማካተት ያደረግነው ተደጋጋሚ ሙከራ አልተሳካም ምላሻቸውን እንዳገኘን ይዘን እንመለሳለን የአሜሪካ ድምፅ የአማርኛ አገልግሎት ከዋሽንግተን ዲሲ መተላለፉን ይቀጥላል። በተከታይ ዘገባችን ደግሞ ወደ ደቡብ ሱዳን ነው የምናልፈው። ርዕሰ ሊቃነ ጳጳሳት ፍራንሲስ በዓለም በእድሜ ትንሿ በሆነችውና ከሁለት ሚሊየን በላይ ዜጎችን ያፈናቀለውን ሁከትና ብጥብጥ ለማስቆም እየታገለች ባለችው ሀገር የመጀመሪያ ጉብኝታቸውን ለማድረግ አርብ ደቡብ ሱዳን ይገባሉ። ተከታዩ ሼላፎኒ ከጁባ ያደረሰችን ዘገባ ነው። በጁባ ካቶሊካዊት ቤተ ክርስቲያን መዘምራን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን በሚያደርጉት የመጀመሪያ ጉብኝታቸው ለመቀበል የጻፉትን መዝሙር ይለማመዳሉ። በዓለም ዙሪያ ያሉ ወደ 1.4 ቢሊየን የሚጠጉ ካቶሊኮች መሪ የሆኑትን የ86 ዓመቱን ሊቃነ ጳጳሳት ለመቀበል በዋና ከተማዋ ጁባም ጎዳናዎች እድሳት እየተደረገላቸውና ህንፃዎች ቀለም እየተቀቡ ነው። ፖል ኦንጌ የደቡብ ሱዳን ፕሬዚዳንት ቢሮ ዋና አስተዳዳሪ ናቸው። ወደ ዘጠና ከመቶ የሚሆነው ስራ ተጠናቋል። አስራ አንድ ሚሊየን ከሚጠጋው የደቡብ ሱዳን ህዝብ ስልሳ ከመቶ የሚሆነው ክርስቲያን ሲሆን፣ አብዛኞቹ ካቶሊኮች ናቸው። ለጳጳሱ ጉብኝት እየተደረገ ያለውን ዝግጅት የሚመሩት አባ ሳሙኤል አቤ ናቸው የቅዱስ አባታችን ጉብኝት በረከት እንዲያጎናጽፈን እኛም እንደ ደቡብ ሱዳን ህዝብ ተባብረን እንደ ወንድምና እህት እንድንኖር እንፈልጋለን። ርዕሰ ሊቃነ ጳጳሳት ፍራንሲስ እንደ አውሮፓያን አቆጣጠር በ2011 ደቡብ ሱዳንን ነጻ እንድትወጣ ባደረጉት ዶክተር ጆን ጋራንግ መካነ መቃብር ስፍራ ባለው አደባባይ የቅዳሴ ስነ ስርዓት ያደርጋሉ ተብሎ ይጠበቃል። በተጨማሪም በሀገሪቱ ያለውን አለመረጋጋት ሸሽተው ከተሰደዱት ሁለት ሚሊዮን የሀገር ውስጥ ተፈናቃዮች መካከል የተወሰኑትን ያገኛሉ። ከሊቃነ ጳጳሳቱ ጋር የእንግሊዝ ቤተ ክርስቲያን መሪና የስኮትላንድ ቤተ ክርስቲያን አስተዳዳሪ የሚገኙ ሲሆን የሮማን ቤተ ክርስቲያን አስተዳደር በቤተ ክርስቲያን ያልተለመደ ለሰላም የሚደረግ ጉዞ መሆኑን ገልጿል። ሊቀ ጳጳስ ጀስቲን ባዲ አራማ በደቡብ ሱዳን የሚገኘው የእንግሊዝ ቤተ ክርስቲያን ኃላፊ ናቸው። ፕሬዘንስ ኢን ጁባ ጎድ ኢዝ ቪዚቲንግ አስ ቱ ሪቨርስ ንድ ሚኒማይዝ ደቡብ ሱዳን ዋና ከተማ ጁባ መገኘታቸው ፈተናዎቻችንን ለመቀነስና ለመቀልበስ መሪዎቻችን እርስ በርሳቸው የመተማመን መንፈስ እንዲኖራቸው ለማስቻልና ያልተተገበሩትን የስምምነት ቀሪ ክፍሎች ተግባራዊ ለማድረግ ራሳቸውን የመስጠት መንፈስ እንዲኖራቸው የሚያደርግ ምናልባትም እግዚአብሔር እኛን የሚጎበኝበት መንገድ ሊሆን ይችላል። ርዕሰ ሊቃነ ጳጳሳት ፍራንሲስ ደቡብ ሱዳን የሚገቡት ቫቲካን በአፍሪካ ትልቁን የካቶሊክ እምነት ተከታዮች እንደያዘች የሚገልጻትን ዲሞክራቲክ ሪፐብሊክ ኮንጎን ከጎበኙ በኋላ ነው። ጁባን ጨምሮ የደቡብ ሱዳን ማዕከላዊ ኢኳቶሪያል ግዛት አስተዳዳሪ የሆኑት ኢማኑኤል አዲል ይህን ይላሉ። ርዕሰ ሊቃነ ጳጳሳት ከኮንጎ ዲሞክራሲያዊት ሪፐብሊክ ሲመጡ ሕዝባችን ከአይሮፕላን ማረፊያ ጀምሮ እንዲቀበላቸው ነግረናል። ጳጳሱ የሚጎበኙበት 2023 ዓ ምት የሰላምና የእርቅ ዓመት እንደሚሆንም የሀገሪቱ ፕሬዚደንት ይፋ አድርገዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን በሚያደርጉት የሶስት ቀን ጉብኝት ከፕሬዝዳንት ሳልቫ ኪር ጋር ይገናኛሉ ተብሎ የሚጠበቅ ሲሆን ኪር በሀገሪቱ ስላለው የሰላም ጥረትና ሰብአዊ ቀውስ አስመልክቶ ለጳጳሱ ገለጻ ያደርጉላቸዋል ተብሏል። እያዳመጣችሁት ያላችሁት በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሮቡ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከማለፋችን በፊት ግን አንድ ማስታወቂያ ሰምተን እንመለስ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ተመልሰናል። ዝግጅቶቻችን ይቀጥላሉ። አሁን ለሁለተኛው አጋማሽ ወደ መጀመሪያ አርገን ወደ ያዝነው ቅንብር ነው የምናልፈው። የትምህርት ጉዳይን ይመለከታል። መቀመጫውን ዩናይትድ ስቴትስ ሲያትል ያደረገውና በተለያዩ ቋንቋዎች የተጻፉ ከ300 ሺህ በላይ መጽሐፍትን ለኢትዮጵያ ሕጻናት የሚያደርሰው ኦፕን ሀርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ፕሮጀክት አሁን ደግሞ ለመጀመሪያ ጊዜ በአኟዋ ቋንቋ የተጻፉ መጽሐፍትን አሳትሞ ጋምቤላ ለሚገኙ ትምህርት ቤቶች አከፋፍሏል። ከድርጅቱ ጋር በመሆን የህጻናቶቹን መጽሐፍ የተረጎመውና በጋምቤላ የሚነገሩ አፈ ታሪኮችን በደሃኟዋ ቋንቋ የጻፈው የበሚኒሶታ ግዛት ውስጥ ነዋሪ የሆነውና በኒውሮ ሳይንስ የተመረቀው ጄኮብ ኦሞድ ሲሆን የኢትዮጵያ ህጻናት በተለያዩ ቋንቋ የተጻፉ የኢትዮጵያ ባህልንና ታሪክን የሚያስተምሩ መጽሐፍትን አንበባቸው የበለጠ አንድነትን ያጠናክራል ይላል። ጄኮብንና የሰፊ ልብ ትልቅ ህልም ፕሮጀክት መስራቾችን አነጋግሬያቸዋለሁ። ቀጥሎ ይቀርባል። በምዕራብ ኢትዮጵያ ከአዲስ አበባ 519 ኪሎ ሜትር ርቀት ላይ በምትገኘው ጋምቤላ ክልል ተወልዶ ያደገው ጄኮብ ኦሞድ በልጅነቱ በመንግስት ትምህርት ከሚሰጠው መጽሐፍት ውጪ ሌላ የህጻናት መጽሐፍ አንብቦ አያውቅም። በተለይ በእሱ ዕድሜ ያሉ ህጻናት ያፍ መፍቻቸው በሆነውና ድሃኟዋ በመባል የሚጠራው የአኟ ቋንቋ የተጻፈ የህጻናት መጽሐፍት ጭራሽ አልነበረም። እኔ ሳደግ ባኞ አቋንቋ የተጻፈ መጽሐፍ የነበረው መጽሐፍ ቅዱስ ብቻ ነበረ። በዋናነት አዲስ ኪዳንና የተወሰነ የብሉይ ኪዳን ክፍል፣ ያ ብቻ ነው ወዳኞ አቋንቋ የተተረጉመው። አባቴ ሰባኪ ስለነበረ እኛ ቤት ብዙ የማቴዎስ ማርቆስ፣ ሉቃስና ዮሐንስ መጽሐፎች ነበሩ። ከቤተሰቤ ጋር አንድ ላይ እናነብ ነበረ። ስለዚህ ባፍ መፍቻ ቋንቋ የተጻፈ መጽሐፍ የነበረኝ መጽሐፍ ቅዱስ ብቻ ነው። ጄኮብ ለመጀመሪያ ጊዜ ከትምህርት መማሪያ ውጭ የሆኑ የሕፃናት መጽሐፍትን ያነበበው የስምንተኛ ክፍል ተማሪ ሆኖ ወደ አዲስ አበባ ሲመጣ ነው። አስረኛ ክፍል ሲደርስ ደግሞ ወደ አሜሪካ ሄደ። ቤተ መጽሐፍቱ ጋምቤላ ከነበረው የበለጠ ነበረ። እናም ብዙ መጽሐፍት አለው። በፈለግን ጊዜ ሄደን የምናነባቸው የተለያዩ መጽሐፍት አሉ በዋናው የመማሪያ መጻሕፍታችን ላይ የማናገኘውን ወደ ቤተ መጻሕፍት ሂደን ማንበብ እንችላለን። ይሄ ጋምቤላ ከነበረው ጋር በጣም የተለየ ነው። በኒውሮ ሳይንስ የተመረቀው ጄኮብ ከስድስት ዓመታት የአሜሪካ ቆይታ በኋላ ወደ ጋምቤላ ሲመለስ የተማረበት ትምህርት ቤት፣ የተማረባቸው ክፍሎቹም ሆኑ የመማሪያ ቁሳቁሶች ሳይቀየሩ እንዳለ ሲያገኛቸው የሆነ ነገር ማድረግ እንዳለበት አሰበ። ኦፕን ሀርት ቢግ ድሪምስ ወይም ሰፊ ልብ ትልቅ ህልም ከተሰኘው ፕሮጀክት ጋር በመተባበርም የመጀመሪያዎቹን በአኙ ቋንቋ የተጻፉ የህፃናት መጽሐፎች ማሳተም ቻለ። መጽሐፍቶቹን ስትመለከታቸው ከጽሁፎች የበለጠ ብዙ ስዕሎች አሉት። እኔ ልጅ እያለሁ እንደነዚህ አይነት መጽሐፎች አልነበሩኝም ስለዚህ እኔ ብዙ ነገር ያጣሁት። እነዚህን መጽሐፍት ስታያቸው ግን ብዙ የሚስቡ ስዕሎችና ጥቂት ጽሁፎች ነው ያሏቸው። ያም ነው በዚህ ሥራ ውስጥ እንድሳተፍና ከእኔ በኋላ የሚያድጉ ልጆች እኔ የገጠመኝ አይነት ችግር እንዳይገጥማቸው ለማድረግ ያነሳሳኝ። በአሜሪካዊቷ ኤልኖር አንጀሊተስ እና ከኢትዮጵያ በማደጎ የወሰደቻት ልጇ ሊላ አንጀሊተስ የተቋቋመው ሰፊ ልብ ትልቅ ህልም ፕሮጀክት የኢትዮጵያ ህጻናትን ማንበብና መጻፍ የሚያበረታቱ፣ ስነ ምግባርን የሚያንጹና በኢትዮጵያ መሰረታዊ ትምህርትን የሚያስፋፉ ከ350 በላይ መጽሐፍትን አማርኛ፣ ኦሮምኛ፣ ትግርኛና ሶማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች አሳትሟል። አሁን ደግሞ በአኟ ቋንቋ ሲጻፍ የመጀመሪያ የሆነውን መጽሐፍ አስራ አምስት ሺህ ኮፒ ያሳትመው ጋምቤላ ለሚገኙ ስልሳ ትምህርት ቤቶች ማከፋፈሉን ኤልኖር ትገልጻለች። ከሶስት የተለያዩ አካላት አስተያየቶች ደርሰውናል። አንደኛው ከጋምቤላ ያልሆኑ ኢትዮጵያውያን በኢትዮጵያ ስላለው የተለያየ ባህልና በውስጡ ስላለው ማንነት ስላስተማራችሁን እናመሰግናለን ብለውናል። ምክንያቱም ስለ አኟ ቋንቋ፣ ስለ ማህበረሰቡ ባህሉ የሚያውቁ ሰዎች በጣም ጥቂት ናቸው። ሁለተኛው ደግሞ በጋምቤላ ያሉ ሰዎች ይህ እንዴት ታሪካዊ እንደሆነ ይነግሮናል። በጄኮብ በጣም ኮርተዋል። በአሜሪካ ቢኖሩም ለትውልድ አካባቢያቸው እየሰጡ በመሆናቸው ኮርተዋል። ሦስተኛው፣ ከትምህርት ቤቶችና ከአስተማሪዎቹም አስተያየት እየደረሰን ነው እነሱም ለመጀመሪያ ጊዜ በቋንቋቸው የተጻፈ የህጻናት መጽሐፍ በማግኘታቸው እናም ደግሞ በመጽሐፍ ውስጥም ራሳቸውን የሚመስሉ ሰዎች ተስለው በማየታቸው ደስ ብሏቸዋል። ኤልኖርና ሌይላ ከበጎ ፈቃደኛ ጸሐፍት ጋር በመሆን የሚያዘጋጇቸው መጽሐፍት በዋናነት ኢትዮጵያ ውስጥ ላሉ ህጻናት መማሪያ እንዲሆኑ የተዘጋጁ ሲሆን ዓላማው የኢትዮጵያን ባህልና ብዝሃነት በህጻናቱ ታሪኮች አማካኝነት ማሳወቅ መሆኑን ኤልኖር ትገልጻለች። የእኛ አላማ ከመላው ኢትዮጵያ የሚገኙ ህጻናት ሀገራቸው ውስጥ ስላሉት ባህሎቻቸውና ቋንቋቸው እርስ በርስ እንዲማማሩ ማድረግ ነው። ልክ እንደ ጄኮብ መጽሐፍ ይህ ከጋምቤላ የተገኘ ናይል ፐርች ስለተሰኘው አሳ የሚያወራ መጽሐፍ ነው እያለን በየመጽሐፉ ጀርባ ታሪኮቹ ከየት እንደመጡ እንጽፋለን። በዚህ መልኩ በኢትዮጵያ እያንዳንዱ ክፍል የሚኖሩ ህጻናት ስለሚኖሩበት ባህል ወይም ወይም ደግሞ ስለሌላው በሀገራቸው የሚገኝ ባህል እንዲማሩ የሚያስችል አጋጣሚ ይፈጠርላቸዋል። ኤልኖር አክላ ይህ አይነቱ የመጽሐፍ ፕሮጀክት እውን ሊሆን የሚችለው እንደ ጄኮብ ባሉ በጎ ፈቃደኛ ጸሐፍት መሆኑን ትገልጻለች። ጄኮብ መጀመሪያም ቋንቋውን፣ ባህሉን በተለይም በውጭ ለተወለዱ ሕፃናት ጠብቆ የማቆየት ዓላማ ነበረው። ወደ ጋምቤላም በየአመቱ ይሄዳል። እንደሱ ያሉ መሪዎች ደግሞ እንደኛ አይነት ድጋፍ የሚያደርግላቸው ፕሮጀክቶች ይፈልጋሉ። እኛ መጽሐፎቹ አሉ፣ እሱ ደግሞ ቋንቋውና ዓላማው ነበረው። ከሶስት አመቷ ጀምሮ የራሷን ታሪኮች በመጻፍና ፕሮጀክቱን በማስተዋወቅ የምትሳተፈው የ14 አመቷ ሌይላም ለመጀመሪያ ጊዜ ስለ ጋምቤላ ቋንቋና ታሪክ መማርና ማወቅ በመቻሏ የተሰማትን ደስታ እንዲህ ትገልጻለች። ስለ ጋምቤላ ባህልና ስለ ህዝቡ መማር በጣም ያስደስተኝ። በሚኒሶታ ከሚኖረው የጋምቤላ ማህበረሰብ ጋር ስገናኝ እኔም ትንሽ ቋንቋውን ለመናገር ሞክሬ ነበር። ደስ ይል ነበር። ስለ ናይል ፐርች የተጻፈውንም የጋምቤላን ታሪክ በጣም ነው የወደድኩት። ውስጤ የቀረ ታሪክ ነው። ሌላ በተለይ በአኙ ቋንቋ የተጻፉት መጽሐፎች ታትመው ጋምቤላ ለሚገኙ ህጻናት ሲደርሱ የተሰማት ስሜት ልዩ ነበር ትላለች ሌሎችም የኢትዮጵያ ህጻናት መጽሐፍት እንዲያገኙ በኢትዮጵያ ውስጥ ያሉ ህጻናት እኔ አሁን ያለኝ የመማር እድል እንዲኖራቸው የበለጠ መስራት እንዳለብን እንዲሰማኝ አድርጎኛል። በሰፊ ልብ ትልቅ ህልም ፕሮጀክት የሚታተሙት መጽሀፍት ወደ አኛዋ ቋንቋ እንዲተረጎሙ ትልቁን ሚና የተጫወተው በሚኖሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈውና ኢትዮጵያ ውስጥ ጋምቤላ ተወልዶ ያደገው ኦባላ ኦባላ ነው። እናቴ አባቴ፣ አብዛኞቹ አጎቶቼ የትምህርት ቤት አልሄዱም። ምክንያቱም የምኖርባት ትንሽ መንደር ነበረች። እስከ አራተኛ ክፍል ትምህርት ለማግኘት ጋምቤላ ከተማ መሄድ ነበረብን። ከዚያ እስከ ስድስት ከፍ አደረኩት። በራሳችን ቋንቋ መጽሐፍ ማግኘት ግን የማይታሰብ ነው። ኦባላ የመጀመሪያው የአኝዋክ መጽሐፍ ታትሞ መውጣቱ በጋምቤላ ብቻ ሳይሆን በየትኛውም ዓለም ላሉ ቋንቋውን መጠበቅ ለሚፈልጉ ሰዎች ትልቅ ትርጉም እንዳለው ይገልጻል። ይሄ ልዩ ትርጉም አለው፣ ምክንያቱም እኔ ራሴ ቋንቋውን ማንበብና መጽሐፍ የተማርኩበት ነው። ልጄ አሁን መጽሐፍቶቹን አንስታ ከኔ ጋር ታነባለች። አብረን ስናነብ እጅግ በጣም ትደሰታለች፣ ምክንያቱም መጽሐፍ ውስጥ ራሷን ታያለች። እኔ ኢትዮጵያዊ ነኝ። በመጽሐፉ ደግሞ እኔን የሚመስል ሰው ያለው። አንድ የጋምቤላ ሕፃን ለመጀመሪያ ጊዜ ነው በራሱ ቋንቋ ራሱን የሚመስል ታሪክ የሚያነበው። ይሄ ለእኔ ትልቅ ደስታ ፈጥሮብኛል። በጣም በስሜት ተውጬ ነበረ። ምክንያቱም ይህ መጽሐፍ ለጋምቤላ ልጆች የመጀመሪያው መሆን አልነበረበትም። ከሰፊ ልብ ትልቅ ህልም ፕሮጀክት ጋር በመሆን ጄኮብ ሌሎች ተጨማሪ 25 መጽሐፎችን በአኛዋ ቋንቋ እየጻፈ ሲሆን ከኦባላ ጋር በመሆን በሌሎች ኖየርና ኮሞን የመሳሰሉ ጋምቤላ ውስጥ የሚነገሩ ቋንቋዎችን መጽሐፍትን ለማዘጋጀት እየሰሩ ነው። ፕሮጀክቱ በዓመቱ መጨረሻ አንድ ሚሊየን መጽሐፍትን በመላው ኢትዮጵያ የማሰራጨት ዓላማ አለው። ዝግጅታችን እንደቀጠለ ነው። አሁን ተከታዩ የሆነው መሰናዷችን ደግሞ ሴቶችና ቤተሰብ ነው። እኛ ለእኛ የወጣቶች የአእምሮ ጤና መወያያ ቡድን ከአንድ ዓመት በፊት በወጣት አዲስ ተቻል የተመሰረተ ነው። አዲስ ከጓደኞቿ ጋር በመሆን ቡድኑን ከመመስረቷ በፊት ከፍተኛ የሆነ የመንፈስ ጭንቀት ሱስና ራስን የማጥፋት ሙከራ ለሰባት ዓመታት ያክል መሰቃየቷን ትናገራለች። ከነበረችበት ችግር ከወጣች በኋላም በዚህ ስሜት ውስጥ ያሉ ወጣቶች በሳምንት አንዴ በአካል እንዲሁም በድረገጽ ተገናኝተው ስለሚሰሟቸው ስሜቶች የሚመካከሩበት ቡድን ልትመሰረት ትችላለች። ኤደን ገረመው ከአዲስ ጋር ያደረገችው ቆይታ አዲስ ራሷን ከምታስተዋውቅበት ይጀምራል። እሺ አዲስ ተቻለ እባላለሁ። የእኛ ለኛ ፒር ሰፖርት ግሩፕ መስራችና አስተባባሪ። እኛ ለኛ የአቻ መተጋገዣ ቡድን ወይም ደግሞ ምንድን ነው እሱ፣ አላማው እንዴት ሊመሰረቻል? እኛ ለኛ አቻ መተጋገዣ የዋንች እንዳልሽው የተመሰረተው የዛሬ ዓመት ጃንዋሪ ላይ ነበረ። ያው እኔ ከመጣሁበት ካለፍኩባቸው የህይወት ውጣ ውረዶች በመነሳት እኔ ያሳለፍኩባቸውን ነገሮች ያው ሌሎች ማለፍ የለባቸውም ካለፉም ደግሞ የሚረዳቸው የሚያሳያቸው አጠገባቸው ሆኖ ደግሞ አለውላችሁ የሚላቸው አንድ ወይ መኖር አለበት በሚል ነበረ እኛ ለእኛ አሁን ላይ አላማው ምንድን ነው? እንደምናውቀው ኢትዮጵያ ውስጥ ውስጥ የተያዙ በጣም ብዙ ወጣቶች አሉ። መንፈስ ጭንቀት ውስጥ ያሉ ከማህበረሰባችን አኗኗር ወይም ደግሞ ማህበረሰባችን የሚጠብቀው ነገር በጣም ብዙ ስለሆነ ከፕሬዠር የተነሳ ራስን የማጥፋት ሀሳብ የሚመጣባቸው ወይም ደግሞ በእንደዚ አይነት ችግር ውስጥ ያሉ ወጣቶች በጣም እየበዙ ነው ያለው እና እነዚህ አይነት ሰዎችን ቀጥታ አግኝተን ለመርዳት በማሰብ ነበር የተቋቋመው። እስቲ አዲስ ትንሽ አንቺን እንወቅሽ። አዲስ ማናት? ምን አይነት የሕይወት ተመክሮስ ነበራት? አያይዘሽ እስኪ ንገሪኝ። ያደግኩት እዚሁ አዲስ አበባ ነው። አሁን የምሰራው በአንድ የግል መስሪያ ቤት ውስጥ በኦፕሬሽን ማናጀርነት ነው የምሰራው። ትምህርት ላይም የተለያዩ ፕሮጀክቶችን ይዤ እዛ ላይ ይሰራለሁ። ያለው ጥሩ የሚባል ቤተሰብ ውስጥ ባድግም ግን ማንነት ጥያቄ እንደዚህም ደግሞ ላይፍ ፐርፐዝ ጥያቄዎች ነበሩ። እያል ማለት ነው። እኔ በባህሪ እንዴት ነበረ መሰለሽ፣ ከጓደኞቼ ጋር ወይም አጠገቤ ካሉ ሰዎች በጣም ብዙ ሰው መጥቶ ለእኔ ጭንቀቱ የሚያጋረኝ አይነት ሰው ነኝ እና ጠንካራ ነሽ ተብለሽ ማህበረሰቡ ሲያስብሽ አንቺ ምን በቃ ሁሉ ነገር የተሟላልሽ ነሽ አንቺ ሳትሆኚ እንደውም እነሱ ከአንቺ ምክር የሚጠይቁ ይቸግራቸው አዲስ እንደዚህ ከሆነ እንደዚህ ባረግ ምን ይሻላል ምንም ብለው ምክርን ከአንቺ የሚጠብቁ አይነት ሰው ነበርኩኝ እና እነሱን ኦቨርቲንግ ማድረግን ብቻ ሳይሆን መስራት ደግሞ የምፈልጋቸው ብዬ ከህፃንነት ያስቀመጥኳቸው ነገሮች ነበሩ እና እነሱን ለማሳካት በጣም ይጨንቀኝ ነበር ውዎች አጣ ነበር እነዛን ነገሮች ማሳካት ስላልቻልኩኝ በቃ እኔ አቺቭ እንዳላረኩ ፌል እንዳረኩ ራሴን ቆጥር ነበር። በዛው ጭንቀቱን መጋፈል ለማልችል የተለያዩ ሱሶችን እንጠቀም ነበር፣ ወይም ደግሞ እጾችን ወይም ደግሞ አልኮል መጠጦችን እንጠቀም ነበረ። እነዛ ደግሞ የበዙ የተጨምረ የተጨመረ ሲሄድ ደግሞ ኃይለኛ ደረጃ ለሆነ መንፈሳዊ ጭንቀት ዳርጎ ነበረ። ከዛ በኋላ ኢቨን ወደ ሳይካትሪስቶች ሪኮመንድ እስከ መደረግ ድረስ ደርሽ ነበረ። ከዛም አልፎ ተርፎ ያው ብዙ ጊዜ ሱሳይደር አተምቶችን አድርጌ አለፍ ያለው እና አንድ ሰው በቃ ጭንቅላቱ ወይም ደግሞ ራሱን መቆ መቆጣጠር ሲያቅተው እረፍት ይፈልጋል። ጭንቅላትሽ በቃ ለአንድ ደቂቃ ነው የምታስቢያት ወይ ለሆነ ሰከንድ ታስቢያለሽ። ግና ዋይናት በቃ ለምን እንዳላረገውም ለምን አላቆመውም፣ እዚጋ ህይወቴ የሚለው ደስሽን ውስጥ ነው የምትገቢው ቀጥታ ያለሽ ነገር የምታስቢው ነገር አላማሽ፣ ቤተሰቦችሽ ምናምን አይታሰብሽም። በቃ ትንሽ አንድ ደቂቃ ነች የምትፈልጊው ይሄንን ነገር ዲሳይድ ለማድረግ ወይም ለመወሰን። እና መሀል ያው ብዙ ጊዜ የምትባረግ እንደ እግዚአብሔር ፈቃድ ሆኖ ኮምፕሊት ባለማድረግ የሚኪያት ዛሬ እዚህ ላይ ቆሜ ሰዎችን ለመርዳት ደግሞ እግዚአብሔር እድሉ ሰጥቶኛል። ያንቺ ካለፍሽ ህይወት ምን ይመስላል? ምን ያህል ጊዜ በእንደዚህ አይነት ስሜትና ሁኔታ ውስጥ አሳለፍሽ? ስቶወጭስ የወጣሽበት መንገድ ምን ነበረ? ሰባት አመት አካባቢ በእንደዚህ አይነት ህይወት ውስጥ አሳልፍ ያለው በዚህ ሰባት አመት ውስጥ ብዙ ጣውራዶችን አሳልፍ። ዛሬ ሁለት አመት አካባቢ ነው የኔ ምርጫ የነበረው በመንፈሳዊ ወይ ነበር በዛ ነበር አገግሜ ወደ ራሴ ተመልሼ አሁን ያለሁበት የተረጋጋ ላይፍ ወይም ደግሞ ሄልዚያ የሆነ ሜንታል ኮንዲሽን ውስጥ የገባሁት እንደዚህም ደግሞ አካባቢያቸ ላይ የነበሩ ጓደኞች ለካውንስሊንግ ዘኝት የምናደርግበት እንደዚህ የምናወራበት በእንደሱ በእንደሱ አይነት ነገር አሁን ወዳለሁበት ደረጃ ደርሻለሁ ማለት ነው። እኛ ለኛ ስትጀምሪው እንዴት ነበር የጀመርሽው? በምን አይነት መልኩ ነው አገልግሎት የሚሰጠውስ? ለኛል መጀመሪያ ስንጀምር ቦታ ነበር ማፈላለግ የጀመር ነው። በመጀመሪያ ላይ ያው እኔ የራሴን የህይወት ተመክሮ ማካፈል ነበረብኝ። በእሱን በተለያዩ መድረኮች ማካፈል ጀመርኩኝ። ከዛ በኋላ ቦታ ያስፈልገን ነበረ እኛ ያው ዶክተሮች አይደለንም ወይም ደግሞ ሳይካትሪስቶች አይደለንም ወይም ሙያዊ ካውንስሊንግ መስጠት ባንችልም ግን ባለፍንበት ኤክስፒሪንሶች በተለያየ የኔ ጓደኞችም አሉ አብረን የመሰረት ናቸው ባለፍንበት የህይወት ወይ ውስጥ ሰዎች እንዳያልፉ እኛ ያለን ላቱ የምታልፉበትን ነገር እኛ እናቃለን ስለዚህ አብረን ወደ ተሻለ ህይወት አብረን መሄድ እንችላለን፣ የሚል አላማ ይዘን እስከተነሳን ድረስ ቦታ ነበር ስንፈልግ የነበረው። ቦታው ላይ የይይስ መድረኮች ሰዎች እየመጡ የራሳቸውን በጣም ሰሚ ያጣ ሰው ጠቅላላ እየመጣ የራሱን የውስጡን የብሶቱን የሚያወራበት መድረክ ነበረ ያዘጋጀ ነው። በጣም ብዙዎቻችን ራሳችንን አውቀንበታል። በጣም ብዙዎቻችን ያለንበትን ሁኔታ አይተን አእምሮ ጤናችንን ጠብቀን የተሻለ ኑሮ እንዴት መኖር እንደምንችል አንዳችን ከአንዳችን እየተማማረ ያው አንድ ዓመት አስቆጥረናል ማለት ነው። ምን አይነት ወጣቶች ናቸው የሚመጡት በብዛት? እስካሁን እንግዲህ ከእድሜ አኳያ ሊሆን ይችላል። ያለው ችግር ምንድን ነው እኛ ጋር አሁን ሲመጡ በይት የሚደረግ ለምሳሌ ያገቡ ይመጣሉ በትዳር ላይ ያሉ ችግሮች የሚነሱበት ጊዜ ይኖራል። ያላገቡ ደግሞ ሪሌሽንሽፕ ላይ ያላቸው ችግር ሊሆን ይችላል። ነንዶቹ ደግሞ ከቤተሰቡ የሚመጣባቸው የተለያየ አይነት ፕሬዥር አለ። ማህበረሰቡ የሚያሳድረው የራሱ የሆነ አለ ማለት ትምህርት ብቻ ሳይሆን እና የምንፈልገውን ነገር መስራት መፈለግ እንደዚህ እንደዚህ አይነት ነገሮች አሉና እሱ ላይ ነበር ሞር ዲስከስ የምናደርገ የነበረው። እነዚህ ሜን ሜን የምንላቸው እነዚህ ነበሩ። በእንደዚህ አይነት ውይይቶች ላይ ምን ያህል ሰዎች ይታደማሉ? ባለሙያዎችስ ትጋብዛላችሁ ወይ? ወይ አራት ወር ገደማ ይሆናል። ዶክተሮችና የጤና ባለሙያዎች እየተሳተፉ አንዳንድ ብሪፊንጎች ይሰጡን ነበረ። በፊት በነበረው ግን እኛው ነበረ እኛው እርስ በርሳችን ቶፒኮች ይመረጣሉ። እዛ ላይ ዲስከስ እያደረግን የራሳችንን የላይፍ ኤክስፒሪየንስ፣ እኔ እንደዚህ ነበርኩኝ፣ እኔ እንደዚህ ሆንኩት፣ እንደዚህ ስለነበር ነው በሚል አይነት ውይይቶች ነበረ የምንሄድ የነበረው ፌስ ቱ ፌስ ሴሽኖች ላይ እስከ ሀያ ሰው በአንድ ሴሽን ላይ ይካፈል ነበረ። እዛ በላይ የሚመጣ ጊዜ ያለ፣ ከዛ በታችን መነሰ የሚካፈልበት ጊዜ ነበረ። እንዲያውም የመፍትሄ ሀሳብ ምንድን ነው እሱ የምትጠቋቋሙት? ለምሳሌ አንድ ሰው እንደ የመጨረሻዊ የጭንቀት ደረጃ ላይ ደርሶ ራሴን ለማጥፋት አስባለሁ ቢል በምን አይነት መንገድ ነው የምትተጋገዙት? አሁን የኛም ኤግዛክትሊ እንደ ፕሮብለም የምናስቀምጠው ይሄ ነበረ። ምንድን ነው እነዚህ የራስን ማጥፋት ደረጃ የደረሱ ሰዎችም እስካሁን በአንድ አመት ውስጥ አድሬስ ማለት አልቻለም። ይህ ምንድን ነው? የሰው ሀይል ያስፈልገን ነበረ። አብዛኛው ጊዜ የነበር ብዙ ነገሮች ለእንጌጅ ማድረግ የነበረው ሌሎች ጓደኞችን ቢኖሩም ሁሉም በስራ ስለተጠመደ በፋሚሊ ኬስ፣ ሁሉም ደግሞ የራሱ ስላለ የራሱን አጣቦ ተጨናንቆ ደግሞ እዚህ ላይ መርዳት አይችልም ማንም ሰው ና በዛ ምክንያት ፐርሶናሊ ከግሩፕ ዲስካሽን ውጪ እኔ ጋር ግን ሶሻል ሚዲያ ቴክስት እያደረጉ በስልክ የሚያወሩ ሌሎች የእኛ ለኛ ሜምበር ካውንስሊንግ ወይም ፋሲሊቴተሮች ጋርም እንደዚሁ እየደወሉ ፐርሰናል ካውንስሊንግ የሚወስዱ ልጆች ነበሩ። የሚሄዱበት ነገር እኛም እንደሄድንበት ከዛ እኛ እስከወጣን ድረስ እነሱም መውጣት እንደሚችሉ ምንም ነገር ሀፕን ሲያደርግ ኢትስ ናት ዘ ኢንድ ኦፍ ዘ ወርልድ በቃ የመጨረሻ የሚባል ነገር የለም በሚል አይነት መረዳዳት ነው። እስካሁንም እየሄዱ ብዙ ሰዎች ላይ መድረስ የቻል ነው ማለት ነው። እሺ በቀጣይስ ምንድን ነው እሱ ለማድረግ ያሰባችሁት? የመጀመሪያውና የመጀመሪያው አዌርነስ ክሬት ማድረግ ነው። ኛ ሀሳብ ምንድን ነው ስልጠናዎችን መስጠት እንፈልጋለን። ለማህበረሰቡ በየክፍለ ከተማው፣ በየወረዳ፣ በየቀበሌ፣ በየዩኒቨርሲቲዎቹ፣ በየትምህርት ቤቶቹ ስልጠናዎችን መስጠት እንፈልጋለን። አዌርነሱን ከሰጠን በኋላ በጣም ሚኒመም በሆነ ዋጋ ሰዎች ሄደው ሳይካትሪስቶችን ማግኘት የሚችሉበት ሴንተሮችን ማቋቋምና ወደዛ ማስፋፋት እንፈልጋለን። አዲስ በጣም ነው የማመሰግነው ስለነበረን ቆይታ በእኛ ለእኛ ስሙን በጣም አመሰግናለሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአማርኛ ቋንቋ ስርጭታችንን ነው እየተከታተላችሁት ያላችሁት። ተከታዩ ዝግጅታችን ደግሞ አሜሪካና ሕዝቧ ነው። ኒውዮርክ ማንሃታን የሚገኘውና ትውልደ ቻይናውያን እንደሚበዙበት የሚነገርለት ቻይናታውን መንደር ዩናይትድ ስቴትስ ውስጥ ካሉት ዕድሜ ጠገብ የእስያ አሜሪካውያን ቀበሌዎች አንዱ ነው። አሁን አሁን ደግሞ ሰፈሩ እየተነቃቃ መሆኑ ይታያል። በማህበራዊ መገናኛው ላይ የተራቀቀው አዲሱ የእስያ አሜሪካዊ ትውልድ የቤተሰቡን የንግድ ድርጅቶችን በማስተዋወቅ እና ጎብኚዎችን ወደዚሁ አካባቢ በመሳብ ጥረት ተጠምዷል። ሪፖርተራችን ቲናትሪን በዚህ ዙሪያ ያጠናቀረችውን ዘገባ ቆንጅታዬ፣ ለዛሬ የአሜሪካና ህዝቧ መሰናዶ እንደሚከተለው አሰናድተዋለች። እንደ አውሮፓውያን አቆጣጠር በ2020 መጋቢት ወር ውስጥ ኒውዮርክ ከተማን ኮቪድ-19 አብዝቶ አጥቅቷት እንደነበረ የሚዘነጋ አይደለም። የማንሀተን ቻይና ታውን ነዋሪዎችን ደግሞ ወረርሽኙ ድርብ ጉዳት ይዞባቸው ነበር የመጣው ማህበረሰቡ የተጎዳው ኮቪድ የወትሮውን አኗኗርና እንቅስቃሴ ስላስተጓጎለ ብቻ ሳይሆን ተከትሎት የመጣው ዘረኝነትና የውጭ ሀገር ሰው ጠልነትም ከፋሲል በሚሰነዘርበት ጥቃትም ጭምር ተጎድተው ነበርና እናም አብዛኛው የውጭ ሀገር ተወላጅ የሆነው ይህ ማህበረሰብ እጅግ ከባድ ጊዜ ነበር ያሳለፈው። ይሁንና በማህበረሰባቸውና በባህላቸው ኩራት ይበልጡን እየተሰማቸው የመጡ አሜሪካ የተወለዱ የዚህ ማህበረሰብ አባላት እና ልጆቻቸው አዲስ ንቅናቄ ይዘው ብቅ ብለዋል። በማህበራዊ መገናኛው በመጠቀም ይህንኑ መልእክት በማስተላለፍ ላይ ናቸው። አሊስ ሊዩ ቻይና ታውን የሚገኝ ግራንድ ቲ ኤንድ ኢምፖርትስ የተባለ መደብር ባለቤት ነች። እንዲህ ስትል ታስረዳለች። ቻይና ታውን የሚገኘው የግራንድ ቲ ኤንድ ኢምፖርትስ መደብር ባለቤት ነኝ። ቤተሰባችን ውስጥ ከትውልድ ወደ ትውልድ እየተላለፈ ያለ የንግድ ድርጅት ነው። በተለይም ሻይ ቁጠልና የቡድሃ ቅርጻ ቅርጽና ባህላዊ ቁሶቹንም እናቀርባለን። የአሊስ ሊዮ አባት ይህንን መደብር የከፈቱት ከ17 ዓመታት በፊት ነበር። አባቷ ኑሯቸውን አሜሪካ ካደረጉ ወዲህ ለመጀመሪያ ጊዜ ወደ ትውልድ ሀገራቸው ወደ ቻይና በሄዱበት ጊዜ ሀሳቡ መጥቶላቸው መደብሩን እንደከፈቱ ታስታውሳለች። ለረዥም ጊዜ አነጋግረዋቸዋል የማያውቋቸውን ጓደኞቻቸውን አግኝተው ሻይ እየጠጡ አብረው ጊዜ አሳለፉ። ያን ጊዜ ታዲያ ሻይ ሁሉ ሰው በየቤቱ እንዲሁ የሚጠጣው ነገር ሳይሆን የሆነ ባህላዊ ስርዓት እየሆነ መምጣቱን አስተዋሉ። ከዚያም ይህን ነገር አሜሪካ ውስጥ ማስተዋወቅ አለብኝ የሚለው ሀሳብ መጣላቸው። ከውጭ ለሚመለከተው ሻይ መጠጣት በቻይናውያን ባህል አዲስ ነገር ሳይሆን የቆየ የተለመደ ነገር ተደርጎ ሊታይ ይችላል፣ ትላለች ሊዩ። በተለመዱት የቻይና ምግብ ቤቶች ውስጥ በጣም እርካሽ የሆነ ውሃ ውሃ የሚል ሻይ አፍልተው በነጻ ይሰጣሉ። የአሊስ ሊዩ አባት ግን ይህንን ቀይረው የሻይን ስርዓት ሊያስተዋውቁ ተነሱ። አሊስንና ሌላዋን ሴት ልጃቸውን እንዲተባበሯቸውም አደረጉ። ማህበረሰባችን ውስጥ ለአንድ ጉዳይ መዋጮ መሰብሰቢያ መርሃ ግብር ሲኖር ወይም ደግሞ የምረጡኝ ዘመቻ ካለ በትምህርት ቤት ወይም ደግሞ ጎዳና ላይ አንድ ዝግጅት ካለ የቻይና ባህላዊ የሻይ ስነ ስርዓትን እናሳያለን። ባለፉት ሁለት ዓመታት የኮቪድ 19 ወረርሽኝ ከተባባሰው እስያዊ ጠል ጥቃት ጋር ተዳምሮ ቻይናውያን የአነስተኛ ንግድ ባለቤቶች እጅግ አዳጋች ጊዜ ነው ያሳለፉት። እዚህ ላይ ነው ማህበራዊ መገናኛ በደንብ ተጠቃሚ የሆነው ትውልድ ለማህበረሰቡ የደረሰው። ከወረርሽኙ በፊት ማህበራዊ መገናኛ ላይ አንታወቅም ነበር። ከዚያ ወዲህ ግን የልፕ እና ኢንስታግራም ላይ መውጣት ጀመርን። ይህንን ለማድረግ ታዲያ የወጣቱ ትውልድ እገዛ የግድ አስፈላጊ ነበር። ምክንያቱም ወላጆቻችን ማህበራዊ መገናኛን የማይጠቀሙት እንግሊዝኛውም ሆነ የቴክኖሎጂ እውቀት ስለሚቸግራቸው ብቻ ነበር። ሚስ ሊዩ ታዲያ ብቻዋን አይደለችም። በቅርብ ዓመታት በእርሱ እድሜ ያሉ ሌሎችም የማኅበረሰቡ አባላት ቻይናውያንን ማበልጸግና ማስተዋወቅ ላይ ትኩረታቸውን ያደረጉ በርካታ የበጎ አድራጎት ድርጅቶችን አቋቁመው እየሰሩ ነው። ገና ብዙ መስራት አለብን ትላለች። አለስ እዚህ ሰፈራችን የተሳሰረበትን ጠብቀው የሚያቆዩ ጠንካራ ባህላዊና የንግድ ተቋማት ከሌሉን በቀላሉ ሊፈራረስብን ይችላል። እርሷ እንደምትለው ይህ የኢኮኖሚ ሕልውናዋ ጉዳይ ብቻ አይደለም፣ ከመጣችበት ማህበረሰብ ጋር የሚያስተሳስራት መሰረቷም ጭምር እንጂ። የማውቃቸው በእኔ ዕድሜ ያሉ ብዙ እስያዊ አሜሪካውያን፣ ቻይናዊ አሜሪካውያን አሉ። አግብተው ቤት ሲይዙ እጅግ ባህላዊ የሆነ የሻይ ስርዓት መጋበዝ አይችሉም። አዝናለው። በቃ ዝም ብለው የትም በየምግብ ቤቱ እንደሚደረገው የሆነውን አይነት ሻይ በቴርሞስ አቅርበው እየቀዱ መስጠት ይለምዳሉ። ምክንያቱም ለዚያ ባህላዊ ስርዓት የሚያስፈልገው እቃ በሰርግ ስጦታ ስለማይመጣላቸው ነዋ። አሊስ ሊዩ ትቀጥላለች። ነጮች ባልሆኑ ማህበረሰቦች ውስጥ ትናንሽ የንግድ ድርጅቶች ለማህበረሰቡ ያላቸው አስተዋፅኦ በሚሸጡት ዕቃ ወይም ደግሞ በሚያቀርቡት አገልግሎት አይወሰንም። ባህላዊ ትውፊቶችንም ያስተምራሉ። አስከትላም ጥንታዊ ባህሎቻችን እንዳይጠፉ የምንጠብቅበት አዳዲስ ዘዴዎችን መፈለግ ግድ ይላል ብላለች አሊስ ሊዩ። አድማጮች፣ ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ዝግጅቶቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ። በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም ደግሞ በየሳምንቱ በሚቀርቡ መሰናዶቻችን ላይ ቢካተቱ የምትሏቸውን ሀሳቦች ለመጠቆም በፌስቡክ አት በፌስቡክ ገጻችን አት ቪኦኤ አማሪክ ትዊተር ሀሽታግ ቪኦኤ አማሪክ እንዲሁም በዋትሳፕ ቁጥራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ብላችሁ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡልን ይደርሰናል። ነገ በተመሳሳይ ዝግጅቶች እንገናኛለን። ሰላም ደህና ደሩ።